Yut Atuç Alım ከሰባት የተለያዩ የኦሮሚያ ከተሞች ተውጣተው የጣናን ሐይቅ ከምቦጭ ለመታደግ ሐሙስ እለት ጉዞ የጀመሩትን ወጣቶች በስልክ ያነጋገርኳቸው ፍቼ ከተማ ላይ እረፍት አድርገው ራሳቸውን በምግብ ሲያጠናክሩ ነው። ሚሊዮን ማማ የወጣቶቹን በጎ አድራጎት ጉዞ ከአዲስ አበባ ካስተባበሩት አንዱ ነው። የጣና ችግር ማለት የኛ ችግር መሆኑን አውቀን ነው እኛ አንድ ላይ ወጣቶቹን አዌርነት ፈጥረን ምልመላ አካሂደን ነው። በራሳቸው ፍቃድ ነው እነዚህ ወጣቶች እኛ እስከ ህይወት እስከሚያጽፍ ድረስ እነሳለማለን የትም ብሆን ድንበር አይገድበንም ብለው ነው ተነሳስተው ስማቸውን ሰጥተውን በዛ መሰረት መልመላ አካሂደን የወሰድ ናቸው። ሚሊዮን እንደሚለው በጠቅላላው አስተባባሪዎቹን ጨምሮ ሁለት መቶ አስራ አራት ሴትና ወንድ የኦሮሚያ ወጣቶች ባህር ዳር ከተማ ዘምተዋል። ከዛሬ አርብ ጀምሮም ጣና የኛ ነው በሚል መሪ ቃል የተሰበሰቡት ወጣቶች በአማራ ክልል የሚገኘውን የጣና ሐይቅ ላይ የተንሳፈፈውን የውሃ አረም ለማጥፋት የመንቀል እርምጃቸውን ያካሂዳሉ። ሁኔታውን አይተን ደግሞ ህብረተሰቡ እኛ ጋር ትቆያላችሁ? ሙሉን ከሆነ እኛ እስከ እስከተፈለገ ድረስ ለመቆየት ዝግጁ ነን እያሉ ነው ወጣቶች። አሁንም ቢሆን ዛሬ መጥተናል ነገ ውለን እንገባለን ሳይሆን፣ ተመልሰንም እንድንመጣ ማለት ነው፣ ቃል ገብተን ነው የምንመለስ። ነው ራሱ ለምን ከህብረተሰቡ ጋር መሆናችንን ለመግለጽ ያክል ነው እንጂ አመጣጣችን ብዙ ጊዜ የሚወስድ ስራ ራሱ ቢሆን እኛ ተመልሰን መጥተን እስከ መጨረሻው ድረስ እስክናስገውግደው ድረስ ከእነሱ ጋር መሆናችንን ይገልጻለን። ከዚህ በፊት ምን ላይ ነው አተኩራችሁ የምትሰሩት የነበረው? በጎ ፍቃደኛ በብዛት እኛ በጎ አድርጎት ማለት የበግ የክረምት አለ የበጋ በጎ ፍቃድ አገልግሎት አለ። በየፊናው እየዞር ነው የምንሰራው የተቸገሩትን ሰዎች በመርዳት ያክል፣ አሁንም ችግኝ በመትከል እናትና አባት ያጡ ልጆችን በመንከባከብ በብዙ ዘርፍ ነው ደም በመስጠት በሀያ ሰባት በመወዘ ዘርፍ ነበር እየሰራ ነው የነበረው። በትምህርት ዘርፍ፣ በጤና ዘርፍ እያልን ማለት ነው። ገደብ የለውም ስራችን ራሱ። የሰበታ ወጣቶች ሊግ ምክትል ኃላፊ የሆነችው ከበቡሽ ቶሎሳ ወደ ባህር ዳር ከተጓዙት ሴት በጎ ፈቃደኞች አንዷ ናት። እሷም በአካባቢው ያሉትን ወጣቶች አስተባብራለች። እንደምትለውም የጉዞ ዓላማ አረም ከመንቀል ያለፈ ነው። እዛ ያሉት ወጣቶች ልናግዛቸው እና አንድነታችን ለማሳወቅ ነው በዚሁ አጋጣሚ እንጂ። ያው ለባህርዳር ከተማ ወጣቶች ስራው ከብዶ ሳይሆን እኛም ደግሞ አጠገባቸው እንደሆን ለማሳወቅ ነው እዛ የምንሄደው። ዛሬ እንግዲህ በብዙ ላይ ነን። አሁን ወደ ፊቼ ከተማ የምትባለው ሀገር ውስጥ ነው ያለ ነው ማለት ነው። መንገድ ላይ ነን እየመጣን ማለት ነው። በምን መልኩ ነው በቦታ ተገኝታችሁ ለመርዳት ያቀዳችሁት? አንደኛ አንድነታችን ከአማራ ወጣቶች ጋር ያለን ግንኙነት ለማሳወቅ ነው። አንድ ደግሞ በጎ ነገር ለመስራት ያቀር ነው እቅድ ነው። ዘንድሮ ማለት ነው የተለያዩ አካባቢዎች ሄደን ለመስራት አቅደናል። አንዱ ከዛ የባህርዳር ከተማ ነው። በባህር ዳር ከተማ የሚገኘው የጣና ሀይቅ በአረም ከተወረረ ሰነባብቷል። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ ንጉሱ ጥላሁን እንደገለጹልን ባለፉት አምስት አመታት ውስጥ በተለያዩ ጊዜያት አረሙን ለማጥፋት የአካባቢው አርሶ አደሮች ጥረት አድርገዋል። የአረሙ ባህሪ በፍሬውም በግንዱም የሚራባ በመሆኑ ተመልሶ ይመጣል እና በየጊዜው ዘመቻ እየተደረገ የመከላከል ስራ ሲሰራ ነው የቆየው። የአሁኑን ለየት የሚያደርገው ምንድን ነው? በክልላችን የአርሶ አደሩ ብቻ ሳይሆን የክልሉ መንግስትም ይሄንን ጉዳይ በቀጥታ ለህዝብ በይፋ እየገለጸ መምጣቱ የእምቦጭ አረም በጣና ላይ እና በክልላችን ብሎም በሀገራችን ትልቅ አጀንዳ እንዲሆን አስችሏል። ጉዳዩ ይፋ መሆኑም እስካሁን በኦሮሚያ ክልል በጎ አድራጎት ስራ ላይ ይሳተፉ የነበሩት ወጣቶች ትኩረታቸውን ወደ አማራ ክልል እንዲያደርጉ የረዳ ይመስላል። ክረምት ክረምት ሁሌ የበጎ አድራጎት ስራ እንሰራለን። አሁን ደግሞ በአካባቢዎችን ላይ ብቻ ከምንሰራ ለምንድን ነው ወጣ ብለን ከሌላ ክልል ጋርም ተገናኝተን የማንሰራ ብለን ተነጋገርና ማለት ነው። ከዛ ተነጋገረች ከእነሱ ጋርም አንድ ላይ የአውነቱን ቮለንተሪ ያልናቸው ሄደን ለምንድ ነው የመጀመሪያ የመረጥ ነው የአማራ ክልል ነው። ስለዚህ የአማራ ክልል ሄደን ለምን አንሰራ ብለን ተነጋገር። ከዛ እነሱ ትፈቀዱልን ከየሁሉም ተወጣጣን እዚ እዛ ለመምጣት ማለት ነው ትላለች የሰበታ ነዋሪ የሆነችው ከበቡሽ ጣናን የመረጡበትን ምክንያት ስታስረዳ። በፍርድ ወንድምሻው የሱሉልታ ከተማ የወጣቶች ሊግ ኃላፊ ነው። እሱም በአካባቢው የሚገኙ ሶስት ሴቶችን ጨምሮ 31 ወጣቶች እንዲሰባሰቡና በጣና ሐይቅ ላይ እንዲዘምቱ አስተዋጽኦ አድርጓል። የተለያየ ነገሮችን ይዘን እንሄድ ነው። ወጣቶችን በማደራጀት እንሄድ ነው። በአሮጋ ስን ስንደርስ ያለውን ነገርን ሰው ወደዛ ሄዶ እንዴት መሳተፍ እንዳለበት ያለውን አቅም ያለውን ጉልበት መጠቀም እንዲችል የተለያየ የውሃና ልብሶችንም በመያዝ ልብስ የሌለው ያው ቁምጣዎችን በመያዝ ገብቶ በዛ ቦታ ላይ የተከሰተውን ወረሽኝ ለመከላከል እንደ ኦሮሚያ እየተንቀሳቀስን ያለ ነው። ያው ሁሉም ደስተኛ ሆኖ ነው እየተንቀሳቀሰ ያለው። ይህም አንድነታችንን ለማሳየት ያደረገ ፕሮግራም ነው። ሁሉም ወጣት ያው እዛ ቦታ ላይ በመሄዱና ይህን ስራ ለመስራት ደስተኛ ሆኖ እየተንቀሳቀሰ ነው በአሁኑ ሰዓት ያለው። ከሱሉልታ ከተማ አራት ቀበሌዎች የተውጣጡትን ወጣቶች ለማሰባሰብ በፍርዱ እንደሚለው ቀላል ነበር። በአጭር ጊዜ ውስጥ ነው። በአንድ ቀን ባልሞላ ውስጥ ነው። እነዚህን ወጣትን ለማገናኘት እንትን ያለው ተነሳሽነታቸው በጣም የበለጠ ነው። ከነሱ ጋር ተነጋግረን ነው በአንድ ቀን ውስጥ ሁሉም ነገር እንዲሳካ ና ልንንቀሳቀስ የቻለው ሌላ ጥሪ ደብዳቤ ብለን ሳይሆን በአንድ ስልክ ነው፣ እንትን ተጠራርተን ነው። በዚህ መሰረት ተደራጅተን እየተንቀሳቀስን ያለ ነው። እስከ መቼ ትቆያላችሁ እናንተ? ለሁለት ቀን እንቆያለን ብለን ነው ያሰብ ነው። ሁኔታውንና እዛ አካባቢ ያለውን ነገርን አይተን ያው የምንጨምረውንም ቀን ልንጨምር እንችላለን። ያ ወረሽኝ በቀላሉ ይነሳል ብለን እናስባለን። በኦሮሚያ ወጣቶች እና በከተማችን ወጣቶች በምናደርገው ትብብር ግን ሁኔታ በጣም ብዙ ከሆነ የምንቀጥል ይሆናል ያው ከአንድ እስከ ሁለት ቀኖች እንቆያለን ብለን እናስባለን። እንግዲህ እናንተ ከኦሮሚያ ክልል ወደ አማራ ክልል ሄዳችሁ ነው ይሄንን የምታደርጉት። ዋናው ነገር ያነሳሳችሁ ምንድን ነው? ያው አንድነታችን ነው ትልቁ ነገር። አማራም ኦሮሞም ሁሉም ነገሮች አንድ እንደሆነና አንድነታችንን ለማሳየት ነው። እኛም የኦሮሚያ ወጣቶች እዛ ቦታ ላይ ሄደን ያለንን ፍቅር፣ ያለንን ባህል፣ ያለንን ወግ ለአማራ ክልል ለማሳየትና ያለን ያንን ትብብርነት፣ ተመሳሽነት ይበልጥ ከኛ ጋር ሆኖ ተሳትፈን መስራት እንደምንችል የሚያሳየንን ነገር ስላለ ነው። ይህን እንቅስቃሴ የጀመር ነው የሱሉልታ ከተማ የወጣቶች ሊግ የሆነው በፍርዱ። ከዚህ በፊት በአካባቢያቸው በተለይ በትምህርት ዘርፍና በአትክልት መትከል ስራ ላይ እንደተሳተፉ ይገልጻል። ሩቅ ቦታ ሄዶ የበጎ አድራጎት አገልግሎት መለገስ ለነ ሚሊዮንም አዲስ ነገር አይደለም። ይሁንና የአሁኑን የጣናን ጉዞ ለየት የሚያደርገው ነገር አለ። ከለገጣፉ ፣ ከዱከም፣ ከቢሾፍቱ ከቡራዩና ሌሎች በአዲስ አበባ ዙሪያ ከሚገኙ አካባቢዎች የተሰባሰቡት ወጣቶች ጉልበታቸውን ተጠቅመው ጣናን ከአረም ከማስዳት ጎን ለጎን ደግመው ደጋግመው ስለ ኢትዮጵያውያን አንድነት ይመክራሉ። ሚሊዮን ጣና የኛ ነው በሚል እንትን ዛሬ ጣና ችግር ላይ ነው። ጣና ከሌላ የአንድነታችን ምሳሌ የሆነው ታላቁ ወንዛችን አባይ ልኖር አይችልም። ጣና ካልለ የሀገራችን አንድነትና የጥንካሬያችን ተምሳሌት የሆነውን ታላቁን ጣና የደረሰበትን ችግር ከዛ ውስጥ ለማውጣትና ማለት ነው። ህብረተሰቡን ለማድረግ ነው። ህብረተሰቡ በጋብቻ በተለያዩ ነገር በዝምድና ተቀራርበናል። እብን ጦርነት ስመጣ ከጎናቸው ሆነን ተዋግተናል። ዛሬ ደግሞ በዚህ በበጎ አድርጎት ነገር ከህብረተሰቡ ጎን ሆነን ጣናውን ያጋጠመውን ችግር ለማስወገድ ነው። ውይርን ያለ ነው። የወጣቶቹ ተሳትፎ በአማራ ክልልም በኩል ድጋፍ አግኝቷል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ የእምቦጩን አረም ሙሉ ለሙሉ በቁጥጥር ስለመዋል ሌሎች መንገዶች ላይም እየተሰራ እንደሆነ ተናግረዋል። ህብረተሰቡ በየጊዜው ዘመቻ እያደረገ ነው ያለው ከዛ ባሻገር ደግሞ ዩኒቨርሲቲዎች ምሁራንም፣ የክልሉ መንግስት በማሽን መካኒካል በሚባለው ዘዴ ለማጥፋት እና በቁጥጥር ስር ለማዋል የተጀመሩ ጅምሮች አሉ ስራዎች አሉ። ጀልባዎች እየተሰሩ ነው። እንቅስቃሴ እየተደረገ ነው። በሁሉም አቅሞች ርብርብ ተደርጎ በቁጥጥር ሰለመዋል። በበጎ ፈቃደኝነት የጣናን ሐይቅ ከአረም ለማስዳት ከኦሮሚያ ክልል የተጓዙት ወጣቶች ከሁለት እስከ ሶስት ቀን በስፍራው በመቆየት ድጋፋቸውን ለማሳየት እየሞከሩ ይገኛሉ። ሌሎች ወጣቶች እንደነሱ ምን ማድረግ ይችላሉ? ሁሉም በዚህ ላይ ምላሽ አላቸው። እኛ ኢትዮጵያውያን አንድነን። አንድነታችን መገለጫችን ባህላችን፣ ወጋችን ስለሆነ ሁላችንም በተከሰተው ቦታ ላይ በመገኘት ያለውን ስራ መስራት የምንችለውን አንድ ሆነን ተያይዘን እጅ ለእጅ ተያይዘን መስራት የምንችለውን ስራ መስራት እንዳለብን ሁሉም ኢትዮጵያውያን ስለሆኑ እኛም ኢትዮጵያ እንደ ኢትዮጵያ ዜግነት ግዴታችን መዋጣት የምንችለውን መዋጣት እንዳለብን መልእክቴን ማስተላለፍ ሞክራለሁ። እንደ ኦሮሚያ ከሌላ ክልልም አንድ ላይ መጥቶ እንደኛ አርያ አንድ ላይ ተባብረን ብንሰራ ጥሩ ነው ብዬ ነው እኔ መልክት የሚያስተላልፈው ማለት ነው። ገና መነሻ ነው። እንደ አንድ ክልል ነው የመጣ ነው። ሌሎች ወጣቶችም ከሁሉም ቦታ ያሉት ማለት ነው በኛ ቦዳ መተካት እንዳለባቸው ነው መልክታችን የምናስተላልፈው። የጣና ሀይቅን ከምቦጭ አረም ለመታደግ ከተለያዩ የኦሮሚያ ልዩ ዞን የተውጣጡ ቁጥራቸው ከሁለት መቶ የሚበልጡ ወጣቶች ሰሞኑን ባህር ዳር በመገኘት ስለሚያደርጉት ድጋፍ የቃኘው የዛሬው የወጣቶች አለም ዝግጅት እየስካሁኑ ነበር ለዝግ بيجي تولد اتعببني